ጤናና አካባቢ በምስራቃዊ ኢትዮጵያ በአፋር ግዛት ድርቅ መከሰቱ ግልጽ ነው። ለሁለት ዓመታት ያህል ዝናብ ጠብ ባለማለቱ በአብዛኛው የአስተዳደሩ አካባቢዎች በአርብቶ አደሩ ስፍራዎች ሁሉ አጥንቶቻቸው የሚቆጠሩ የጋማ ከብቶች ተኮልኩለው የውሃ ኩሬ ፍለጋ በየጎዳናው ሲጓዙ የሚታዩ ናቸው። የአፋር ህዝብ ከሚያስደንቀው ልምዱ ስለ እንስሳት ካለው የሰብአዊ ርኅራሄ ለሞት የተቃረቡ ከብቶችን አርዶ የመብላት ባህል የለውም፣ እንደ ነውር የሚቆጠር በመሆኑም ነው። በአፍሪካ ቀንድ አካባቢ በጅቡቲ፣ ኤርትራ እና ኢትዮጵያ ወደ አራት ሚሊዮን ግድም የአፋር ህዝብ የሚኖሩ ነው። አሩር ላጠቃቸው አካባቢዎች መንግስታዊና መንግስታዊ ያልሆኑ ድርጅቶች በዘላቂነት ድርቁን ለመቋቋም በሚቻልበት ዘዴ ላይ በሰፊው እየሰሩ ይገኛሉ። ከእነዚህም ውስጥ የጀርመኖቹ የቴክኒክ ተራድኦ ድርጅት በምህፃሩ ጂአይዜድ፣ ቬልት ሁንገር ኢልፈ እና በጀርመን አግሮ አክሽን ነው። የዚህኛው ድርጅት በሰመራ ምክትል ሥራ አስኪያጁ በ40 ኪሎ ሜትር ርቀት በሰርዶ አካባቢ አቶ ዮሐንስ በላይ ይሄ በእኛ የተሰራ ስራ ነው። አሁን ሰርዶ የሚባል ቦታ ላይ ነው ያለነው። ምናልባትም ከሰመራ ለአርባ ኪሎ ሜትር አካባቢ የመጣ ነው። እንደነዚህ አይነት የዝናብ ውሃ ማቆሪያ ጉድጓዶች በብዛት እንሰራለን። ከሶስት መቶ በላይ ቆሪያ ጉድጓዶች እንሰርተናል እዚህ አፋር ውስጥ። እነዚህ ነገሮች የሚያገለግሉት ምንድን ነው? የዝናብ ውሃ በሚመጣ ጊዜ ለአንድ ቀንም ሊሆን ይችላል፣ ወይም በተከታታይ ሊዘንብ ይችላል። ውሃው እዚህ ውስጥ እንዲጠራቀም ነው። ይሄ ወደ ታች ሶስት ሜትር አካባቢ ጥልቀት አለው። ጎኑ ደግሞ ወደ ስድስት ሜትር ነው። ላዩ እንደምታዩት በቆርቆሮ የታጠረ ነው። መስኮት ነገር ነው ያለው። ይሄ አንድ ጊዜ ከሞላ በኋላ እዚህ አካባቢ ያለው ህዝብ ቢያንስ ሶስት ወር አካባቢ ለመጠጥ ውሃ እንዲያገለግል ነው የመጀመሪያው እቅዳችን። ሌላም ፐርፐዝ አለው ይሄ ነገር። አንዳንድ ጊዜ ዝናብ ይጠፋል። ልካ አራት ወራት ምንም አይነት ዝናብ ባልነበረ ጊዜ ጥቅሙ ይሄ ምንድን ነው? በወተር ውሃ ትራንስፖርት ሆኖ ቢመጣ እዚህ ውስጥ እንደገና ይጠራቀምላቸዋል ማለት ነው። ዝናብ ከዘነበ ራሱ ይሞላል፣ ለመጠጥ ያገለግላል። ዝናብ በሚጠፋ ጊዜ ደግሞ በመኪና እየመጣ እየተገለበጠላቸው እንዲጠጡበት ነው፣ ዋናው ዓላማው ነው። እዚህ አካባቢ ተሰባሰበ ህብረተሰብ ነው ለማዳረስ፣ አንድ ነው። ሁለተኛ የአርብቶ አደር አካባቢ ነው፣ ለእንስሳዎች ውስጥ እንዴት ነው የሚሆነ ማለት ነው። እንግዲህ ይህም በተጓዳኝ ታስቡበት ይሆን? ትክክል፣ ትክክል። ጥሩ ጥያቄ ነው። ሁለት አይነት ነው የምንሰራው ይሄ ሲስተርን የምንለው ወይም ቢርካት እየተባለ በአካባቢው አጠራር የሚጠራ ነው። የሚያገለግለውም ያለ ሰዎች የመጠጥ ውሃ ብቻ ነው። ምናልባት ከዚህ በኋላ ሄደን የምናየው ደግሞ ፖንድ የምንላቸው ነገሮች አሉ። እሱ ከዚህኛው እጅግ ሰፋ ያለ ይሆንና የውሃውን አመጣት ታይቶ የሚሰራ ሰፊ እንደ ግድብ አይነት ነገር ነው። እሱንም በተጓዳኝ ነው የምንሰራው። በሰመራ በአፋር ክልል የተፈጥሮ ሀብት ልማት ዘርፍ ምክትል ቢሮ ኃላፊ በውክልና በኃላፊነት ደግሞ የተፈጥሮ ሀብት እንክብካቤ አጠቃቀምና ልማት የስራ ሂደት ባለቤት አቶ መሐመድ አህመድ በሰመራ በሚገኘው ቢሮቸው ገለጻ ባደረጉበት ወቅት ዲስቶኪንግ እና ሪስቶኪንግ የሚል ጉዳይ ላይ ዘርዘር ባለመልኩ ቢያስረዱኝ ብያቸው ለተጠየቁት ጥያቄዎች ምንድነው? አንደኛ ይሄ ዲስቶኪንግ እና ሪስቶኪንግ ያል ነው። አሁን ድርቅ በሚከሰትበት ጊዜ አርብቶ አደሩ እንስሳቱ እያለቀበት ባለበት ሰዓት እንስሳቱን እንገዛውና ወላድ የሆኑ ሴቶችን፣ ፍየሎችን፣ በጎችን እንገዛና ድርቁ ካለፈ በኋላ አንደኛ ስንገዛው ገንዘቡን ይጠቀምበታል። ዱቄት ገዝቶ ሊበላ ይችላል። ከሚያልቁበት ሁለተኛ እኛ ማቆያ ስፍራ ላይ አቆይተ ነው። ካቆየን በኋላ ደግሞ አሁን ድርቁ ሲያልፍ ደግሞ መልሰን ድሃ ለሆኑ እንስሳቶቻቸውን ላጡ አርብቶ አደሮች እንደገና በስጦታ የምንሰጥበት ሂደት ነው። ይሄ ዲስቶኪንግና ሬስቶኪንግ ያሉ። ጭፍራ በሚባለው ስፍራ ከሰመራ ወደ ሰሜን አቅጣጫ አርባ ኪሎ ሜትር ላይ የሚገኝ ከደጋማው ከአማራ ክልል የሚጎርፈውን ውሃ በመከተር እየተሰራ ይገኛል። ይህንን የግንባታ ስራ በማከናወን የሚገኘው የጀርመኑ የቴክኒክ ትራዶ ድርጅት ጂአይዜድ የዕቅዱ ኃላፊ አቶ ጠሃ ሀጎስ ይሄ ቴክኖሎጂ እንግዲህ ወተር ስፕሪድ ዊር ይባላል። ከዚህ በፊት ኢትዮጵያ ውስጥ አልነበረም። ለአፋርም ሆነ ለኢትዮጵያ አዲስ ነው። ወደ ቻድ አካባቢ ላይ ጃይዚድ ሀያ አመትና ከዛ በላይ ሰርቶበት ሰክሰስፉል የሆነበት እንደሆነ ነው የሰማ ነው እና ለአሪድ ኤንድ ሰማ አሪድ ኤሪያ ሪኮመንድ የሚደረግ ስትራክቸር ነው። አላማው ምንድ ነው? አንደኛ የተቦረቦሩ ቦታዎችን እንዲያገግሙ ያደርጋል። ሁለተኛ ውሃው ልክ በንጁ በግራና ቀኝ ስፕሪድ በማድረግ በዛ አካባቢ አካባቢ ያሉት ህብረተሰቦች መኖን የተለያየ በቆሎ፣ ጤፍ እንዲያመርቱ ያስችላቸዋል። ፕሮጀክቱ አንድ ሁለት ዓመት ሆኖታል ከገባ ስራው መሬት ላይ ከወረደ ደግሞ አንድ ዓመት አልፎታል። አሁን ይሄ ከተሰራ በኋላ ብዙ ለውጥ ነው እያየን ያለነው። በፊት በጣም ጉድጓዱ በጣም ስምጥ ነበረ። ግመሎች ገብተው ማይታዩበት ጉድጓዶች ነበሩ። ጎርፉ ከአማራ ክልል ሲመጣ በገሊው የሚያልፍበት ሁኔታ ነው የነበረው። አሁን ግን ይሄ ስራ ከተሰራ በኋላ እዚህ እንደሚታየውም ደለል በመብላት ሌቭል እየሆነ ነው ያለው። ጎርፉ በፊት ማታ በጆሮ ሲያልፍ የሚሰማ ውሃ ጠዋት ስንነሳ የማናየው አሁን ግን ማታም በጆሮ እየሰማን ጠዋትም እያየን ህብረተሰቡ እየተጠቀመበት ነው ያለው። በአንድ በኩል ድርቅ አለ፣ በሌላ በኩል እንደዚህ ውሃ ይታያል። አሁን እኛ እየተጠቀምንበት ያለ ነው እቺን ዝናብ ተመርኩሰን። እንግዲህ ይሄ የሚነሳው ከአማራ ክልል ወረባቦ ወረዳ ተነስቶ የሚመጣ ጎርፍ ነው። ያንን ጎርፍ በመጠቀም አሁን የድርቅ ወቅት ነው። እዚህ ጋ እንደምናየው ውሃው የተኛበት አካባቢ ህብረተሰቡ የተለያዩ የመኖ ዘሮች ኦልሬዲ አሁንም ተዘርተዋል። ባለፈውም እንደዚህ የተወሰነ የመኖ ሳሮችን በመትከል ምርት ያገኙበት ሁኔታ አለ። አሁንም ደግሞ እዛ ጋር እንደምታዩት የመኖዎቹን ተክለን ወረድ እየበቀሉ ነው። ድርቁን ለመቋቋም የራሱን አስተዋጽኦ ያበረክታል ብለን ነው ወደፊት የምናስበው። በዚሁ በጭፍራ ከደጋው በሚፈሰው ከተከተረ ውሃ ተጠቃሚ የሆኑት አቶ አህመድ ኢድሪስ ከአርብቶ አደርነት ወደ የግብርና ውጤቶች ራሳቸውን ከለወጡት ውስጥ ናቸው። ይሄ ውሃ ለእርሻ ለእንስሳት ይጠቅማል። እርሻ የሚጠቅመው በልክ ውሃ ሲመጣ በልክ ውሃ እየገባ በቃ እየተታ ይሄዳል። ከብቶች ደግሞ እየሰበሰበ ውሃ በአንድ ቦታ ላይ ተሰበስቦ ይጠጣል። ድርቅ ሲሆን ውሃ ሲጠፋ እንዴት ታደርጋላችሁ? እናገኛለን ከላይ ከተዘነበ እዚህ እናገኛለን። እዚህ ውሃ ተከልሎ ይጠብቃል። ከዛ በኋላ እንስሳት እዚህ ይጠጣል። እዚህ ሳይሰራ ውሃ አናገኝም። የእንስሳት የሚያገኘው ኩሬ ውሃ አያገኝም። ውሃ እስከ ሚሌ ድረስ ይሄዳል። ከዛ በኋላ ወደ ጉድጓድ ውስጥ ይሄዳል እንጂ ከውጭ ላይ ሜዳ ላይ አይወጣም፣ አናገኝም። የዚህ አይነቱ የአሰራር ዘዴ ድርቅ ለተከሰተባቸው አካባቢዎች ጠቃሚ ሆኗል በሚል ታምኖበታል። ከሰመራ ከተማ ወደ ምስራቅ 60 ኪሎ ሜትር ርቀት ላይ በሚገኘው አዳዳሌ ኮሌጅ ለአዛውንቶችና ለወጣቶች ስልጠና እየተሰጠ ነው። በክፍል ውስጥ ካጋጠሙኝ የእድሜ ባለጸጋ ስሙ ሳሌህ ኢብራሂም ይባላሉ። ቤተሰብ ሚስጣለወት አካባቢ ነው የሚኖሩ። እዛ አደለም፣ ከሩቅ ነው የመጣነው። ይህ ትምህርት አሁን አስር ቀን ተከታትለናል። ትምህርቱም በጣም ይሰማናል። በጣም ያምራል ትምህርት ነው ወርደናል እኔ፣ አቶ ሐሊም መሐመድ ጋር ሲባላሎ ከጭፍራ ወረዳ ያው አሁን ትምህርት ያለ። ከዚህ በፊት ግን ከብትም እየጠበቅኩኝ ነበር፣ ወደታ ደግሞ እርሻውም እየረስኩ ነበር። ከዚህ ትምህርት ያገኘሁት እውቀት ከከተማው ውጭ ለኛ የሚጠቅመው ስራ ነው። ይሄ ምን ለምትባል ሩቅ ቦታ ነበር ለውሃ ምን ሄደው እና ይሄን ከተደረገ በኋላ ያው ውሃ መቆም ይጀምራል። ስሜ ሁሴን አህመድ እባላለሁ። ያ ዳዳሌ ቦሌ ቴክኒኮሎጂ ዲን ነኝ። የጀርመን መንግስትና ህዝብ አማካይነት በክልላችን ከፊል አርብቶ አደርና ወደ አርሶ አደር መቀየርና አከባቢው መርሃብነት መከላከልና ወደ ውድም ያስፈልገው አረንጓዴ ለመቀየር የሚያስፈልጉ የአፈርና የውሃ ሀብት በአግባቡ ለመጠቀም የሚችል የፕሮጀክት ሂደት ነው። ለማጠቃለልም እነዚህ ሁሉ ተግባራት የአፋር ክልል ለማዳረስ ምን እየተሰራ እንደሆነ የሚገልጹልን በጂአይዜድ የምህንድስና ዘርፍ ኃላፊው አቶ ማመድ አዋል። እኛ አሁን እየሰራንበት ያለው አዲስ አሰራር ነው። በሙያም ደረጃ ለሌሎች የሙያ አጋሮች አዲስ ነው ያሰራሩ። ምክንያቱም አብዛኛውን ጊዜ ሎላ አካባቢ ላይ መሰረት ያደረገ አልነበረም የነበረው አሰራር። ግን አሁን ይሰራ ያለ ነው ይሄን የአርብቶ አደሩን አካባቢ መሰረት ያደረገ የተፈጥሮ ሀብትን ጥበቃ መንደስናውን ተፈጥሮ ሀብትን ጥበቃ በማድረግ በሰዎች ላይ የምግብ ዋስትናዊ ህይወት ላይ ለውጥ ሊያመጣ የሚያስችል ስራ ነው። እንግዲህ ይሰራ ያለ ነው ማለት ነው። እዚህ ለሚያመጣው ለውጥ በተግባር ካዩት በኋላ ወረዳዎች በራሳቸው በጀትም ከኛ ቴክኒካል በራሳቸው በጀት ስራውን ለማስፋፋት የገቡበት ሁኔታ አለ። የክልል መንግስትም እንደዚሁ በዚህ አመት በጀት ይዞ እኛ ቴክኒካል ድጋፍ እያደረግንለት ሌላ ወረዶች ላይ ይሰራል። የፌዴራል መንግስትም ብዙ ሚሊየን ብሮች እንደዚህ ስራ መድቦ ሌሎች ወረዳዎች ላይ የማስፋፋት ስራ ለመስራት እኛ ቴክኒካል ድጋፍ እያደረግንላቸው እኛ ከምንሰራባቸው ወረዳዎች ውጭ ተንቀሳቅሰን ቴክኒካል ድጋፍ እያደረግን ነው። ግን ይሄን ስንል ምንድነው በተጨማሪ ይሄ ስራ እንዲስፋፋ የአቅም ግንባታ ስራዎችን እየሰራ ነው። በማህበረሰብ ደረጃ ማህበረሰብ ስልጣን እንዲያገኝ፣ በወረዳ ደረጃ ያሉት ባለሙያዎችን ብቃት ኑሯቸው ይሄን ስራ ማስካሄድ እንዲችሉ በከፍተኛ ባለሙያ ሰራተኞች ደረጃም ሊ ስልጠና ይሰጠን፣ ሌሎች ወረዳዎች ላይ በራሳቸው የሚያስቀጥሉበትን ነገር መንግስት፣ ማህበረሰቡ፣ ህዝቡ የሰራው ባለቤቱ ነው። ሌሎች ወረዳዎች ላይ የሚያስቀጥሉበትን ነገር መሰረት እየጣልን ነው ያለነው ማለት ነው። በዚህ ላይ በአፋር ግዛት በተደረገው ጉብኝት ያተኮረውን ከረጅሙ ባጭሩ በመቋጨት ቸር ይግጠመን በማለት የመሰነበታችሁ ጌታቸው ተድላ ኃይለ ጊዮርጊስ ነኝ ከአዲስ አበባ።